ጋዜጣውን ማንበባችሁን አላውቅም። ጋዜጣውን ማንበብና አለማንበባችሁን አላውቅም። በአይሮፕላን መሄዷን አልነገረንም። በአይሮፕላን መሄድ አለመሄዷን አልነገረንም። እርሳሱ መጥፋቱን አላስታወቀም። እርሳሱ መጥፋትና አለመጥፋቱን አላስታወቀም። ዛፉን መትከላቸውን አልሰማንም። ዛፉን መትከል አለመትከላቸውን አልሰማንም። አበባውን ማስቀመጡን አላየሁም። አበባውን ማስቀመጥና ለማስቀመጡን አላየሁም። ብርጭቆውን መስበሯን አልነገረችኝም። ብርጭቆውን መስበሯን እና አለመስበሯን አልነገረችኝም። ቋንቋ ማጥናትህን አልሰማንም። ቋንቋ ማጥናት ወይም አለማጥናትህን አልሰማንም። መኪና መንዳቱን አላወቅሁም። መኪና መንዳት ወይም አለመንዳቱን አላወቅሁም። ፈተና ማለፋቸውን አልሰማንም። ፈተና ማለፍ አለማለፋቸውን አልሰማንም። አይኑን መታመሙን አልነገራትም። አይኑን መታመሙንና ለመታመሙን አልነገራትም። ከብቶቹን መቁጠሩን አላወቅሁም። ከብቶቹን መቁጠሩንና ለመቁጠሩን አላወቅሁም። ወሬውን እሷ ማውራቷን አልነገረኝም። ወሬውን እሷ ማውራትና አለማውራቷን አልነገረኝም። ኢትዮጵያ መርከብ ከአሜሪካ መግዛቷን አላወቅሁም። ኢትዮጵያ መርከብ ከአሜሪካ መግዛትና አለመግዛቷን አላወቅሁም። መድከሙን አልነገረንም። መድከሙንና አለመድከሙን አልነገረንም። ጨዋታው ማለቁን አልሰማንም። ጨዋታው ማለቁን ወይም አለማለቁን አልሰማንም። አዲስ አበባን መምረጧን አላወቀም። አዲስ አበባን መምረጧንና ለመምረጧን አላወቀም። የግድቡን ስራ ማስፋፋታቸውን አልነገሩትም። የግድቡን ስራ ማስፋፋትና ለማስፋፋታቸውን አልነገሩትም።